ጋቢና ቪኦኤ ሰላም ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባበሉ። ታክሲው ሞልቷል። ሄኖክ አማግዚያር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ተጀምሯል። በመስተንግዶና በአሽከርካሪነት ከመስታወት አረጋ ጋር አብረናችሁ እንቆያለን። ሰላም እንደምናመሻችሁ። በምሽቱ የጋቢና ጉዞ ወደ አዲስ አበባ ማይጨውና አህጉራዊ ቅኝታችን በአፍሪካ እናደርጋለን። በቀዳሚው ዝግጅት ሁለት ጋዜጠኞችን ጨምሮ በ19 የሙስሊም ማህበረሰብ ጥያቄዎች መፍትሄ አፈላላጊ ኮሚቴ አባላት በተያዘ በተከሰሱ ተከሳሾች ላይ የጥፋተኝነት ውሳኔ አስተላለፈ። የተከሰሱበትም ያው ጥፋተኛ የተባሉበትም ጸረ ሽብር አዋጁ አንቀጽ ሰባት ንዑስ አንቀጽ አንድ ነው። ከአምስት አመት እስከ አስር አመት የሚያስቀጣ ነው። የፍርድ ቤቱን ውሳኔ ያስረዱን ጠበቃቸው አቶ ሰይድ አብደላ ናቸው የምሽቱ እንግዳችን ይሆናሉ። በሌላኛው ዘገባችን ባለፈው እሁድ በማይጨው ከተማ ከአባላቱ ጋር ያደረገው ስብሰባ በጸጥታ ኃይሎች መበተኑ ተገቢ አይደለም ሲል ተቃዋሚው አረና ትግራይ አስታወቀ። ትእዛዝ ደርሰናል፣ ስለዚህ ማቋረጥ አለባቸው የሚላቸውን አድርጉ የሚል ነገርን ቀጥለውም ከጽሕፈት ቤታችን አስወጥን ከሶስት በላይ ሆነን እንደምንቀሳቀስም የአረና የሕዝብ ግንኙነት ኃላፊ አቶ አንዶም ገብረ ስላሴ። የፌዴራሉ የጸጥታ እዝ መሪ አቶ ሲራጅ ፈጊሳ ተቃዋሚዎች ጉባኤ ማካሄድ ይችላሉ ባሉ መንግስት የአረና ስብሰባ መከልከሉ ከህግም ከአመራርም አግባብ የለውም ብለዋል። በወቅታዊ የኢትዮጵያ ጉዳዮች በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የዲሞክራሲ የሰብአዊ መብቶችና የሥራ አመራር ረዳት ሚኒስትር ቶም ላውናውስኪ ከአሜሪካ ድምፅ ሬዲዮ ጋር ያደረጉትን ቃለ ምልልስ የመጨረሻ ክፍልንም ይዘናል። በሌላኛው ዘገባችን ለአፍሪካ የኤሌክትሪክ ኃይል ችግር የፀሐይ ኃይል አማራጭ ሊሆን እንደሚችል የሚዳስስ ዘገባም ይዘናል። ሁሉንም ከዝግጅታችን ታገኛላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ካድማስ ተሻገሩ። ዜና እናስቀድም እንደምናመሻችሁ የጋቢና ቪዮኤ አድማጮች፣ አጠርላሉ የምሽቱ ዜናዎች። ጽዮን ግርማ ነኝ። የፌዴራል ከፍተኛ ፍርድ ቤት አስራ ዘጠነኛ ወንጀል ችሎት በዛሬው ዕለት ሁለት ጋዜጠኞችን ጨምሮ በ19 የሙስሊም ማህበረሰብ ጥያቄዎች መፍትሄ አፈላላጊ ኮሚቴና ከኮሚቴው ጋር ጋር በተያያዘ በተከሰሱ ተከሳሾች ላይ የጥፋተኝነት ውሳኔ አስተላልፏል። ፍርድ ቤቱ ተከሳሾቹ የቅጣት አስተያየታቸውን በጽህፈት ቤት በኩል እንዲያስከቡ ትዕዛዝ ሰጥቶ ለፍርድ ውሳኔው ለታህሳስ አምስት ተለዋጭ ቀጠሮ ሰጥቷል። በትግራይ ክልል የሚንቀሳቀሰው የአረና ትግራይ ፓርቲ ለመደበኛ ጉባኤው ቅድመ ዝግጅት ሲያካሂድ የነበረው የአባላት ጉባኤ እሁድ ዕለት በጸጥታ ኃይሎች እንዲቋረጥ መደረጉ ህጋዊና አስተዳደራዊ አግባብ የለውም ሲል አስታወቀ። በማይጨው ከተማ እሁድ ዕለት አረና ያካሄደው ጉባኤ የክልሉን በክልሉ ዞን የጸጥታ እዝ እውቅና መሆኑን ገልጾ የማይጨው ከተማ ፖሊስ ባልደረቦች ስብሰባውን ለማቋረጥ ከፌዴራሉ የጸጥታ እዝ መመሪያ እንደደረሳቸው አስታውቀዋል። አድማጮች የዚህን ዜና ዝርዝር ከዜና በኋላ በሚኖረው ጊዜ ይዘን እንመለሳለን። ሜክሲኮ ከተማ አጠገብ ትላንት በደረሰ ከፍተኛ ፍንዳታ ቢያንስ ሰላሳ ሰዎች ሞተዋል፣ ሰባ ደግሞ ጉዳት ደርሶባቸዋል ሳን ፓብሊቶ የተባለው የመዲናዋ በስተ ሰሜን 30 ኪሎ ሜትር ርቆ የሚገኘው ገበያ ለገናና ለአውሮፓውያን አዲስ ዓመት የሚሆን ርችት ለመግዛት በተሰበሰቡ ሰዎች ተሞልቶ ነበር አብዛኞቹ መደብሮች በፍንዳታው ተደምስሰዋል። የፌዴራል ጠቅላይ አቃቤ ሕግ መስሪያ ቤት በገለጸው መሰረት ውድመቱን ያደረሱት ስድስት ፍንዳታዎች ሲሆኑ የእሳትና የፍንዳታዎች ሕጎች ተጥሰው እንዳልሆነና ተጠያቂውን ለመለየት ምርመራ እየተካሄደ ነው። ከቆሰሉት መካከል 21 የሚሆኑት በሆስፒታል ታክመው ዛሬ ተለቀዋል። በጀርመን ርዕሰ ከተማ በርሊን ውስጥ የገና ገበያ ውስጥ በደረሰ የከባድ መኪና ከፍተኛ አደጋ ከሽብርተኝነት ጋር በተያያዘ የደረሰ ጥቃት ሊሆን ይችላል የሚል ጥርጣሬ ያለው ፖሊስ አዲስ ተጠርጣሪ ማግኘቱንና ፍለጋው ላይ መሆኑ ታውቋል። የጀርመን የሀገር ውስጥ ጉዳይ ሚኒስተር ቶማስ ዲ ማይሬዚ የጸጥታ ኃይሎች ሌላ ተጠርጣሪ ማግኘታቸውን አስታውቋል። ግለሰቡ ተጠርጣሪ እንጂ ድርጊቱን መፈጸሙ የታወቀ ነገር የለም ብለዋል። ከሰሜናዊቷ የኢራቅ ከተማ አሌፖ መውጣት ያለባቸው የመጨረሻዎቹ ሲቪሎችና አማጽያን መውጣት ጉዳይ ለአንድ ቀን ከዘገየ በኋላ አሁን ቀጥሏል። አውቶቡሶቹ በአሁኑ ወቅት ከምስራቅ አሌፖ እየተንቀሳቀሱ ነው ሲሉ አንድ ሶሪያ ያሉ የተባበሩት መንግስታት ድርጅት ባለስልጣን ለሮይተርስ የዜና ወኪል ተናግረዋል። መሰረቱ ብሪታንያ የሆነው የሶሪያ የሰብአዊ መብት ቡድን ስልሳ አውቶቡስ አውቶቡሶች ሶስት ሺህ የሚሆኑ ሰዎች እጅግ ከሚቀዘቅዘው ምስራቅ አሌፖ ለማስወጣት ተዘጋጅተዋል ይላል። አድማጮች ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዞአችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማግዜርና መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን። Gabina VOA. Let's cross boundaries together. የፌዴራሉ ከፍተኛ ፍርድ ቤት ሁለት ጋዜጠኞችን ጨምሮ በ19 የሙስሊም ማህበረሰብ ጥያቄዎች መፍትሄ አፈላላጊ ኮሚቴ አባላት በተያያዘ በተከሰሱ ተከሳሾች ላይ የጥፋተኝነት ውሳኔ አስተላለፈ። ፍርድ ቤቱ ተከሳሾቹ የቅጣት አስተያየታቸውን በጽህፈት ቤቱ በኩል እንዲያስገቡ ትእዛዝ ሰጥቶ ለፍርድ ውሳኔው ለታህሳስ 25 ቀጠሮ ሰጥቷል። ጽዮን ግርማ በዛሬ ችሎት ተከሳሾቹን ወክለው የቆሙትን ጠበቃ አቶ ሰኢድ አብደላን አነጋግራለች። ክሱ የተመሰረተባቸው አቡበከር አህመድ መዝገብና በእነ ኤልያስ ከድር መዝገብ የተከሰሱትን የሙስሊም ኮሚቴ አባላትን እናስፈታለን ብላችሁ ተንቀሳቅሳችኋል። ይህንን ለማገዝ ወረቀት በትናችኋል። በተለያዩ መስኪኖች በተደረጉት ሰልፎች ተካፍላችኋል በሚል በሽብርተኛ ድርጅት ውስጥ መሳተፍ የሚል ወንጀል የተከሰሱበት በዚሁ መሰረት ይህ ተረጋግጦባቸዋል። የአቃቢ ሕግ ምስክር ይህንን አረጋግጧል እናንተም የአቃቤ ሕግን ምስክር እነሱ መከላከል አንፈልግም ባ ማለት ስላላስተባበላችሁ ፍርድ ቤቱ ጥፋተኛ ብሏችኋል ብሎ ነው ዛሬም ከአንደኛ እስከ አስራ ስድስተኛ ና ከአስራ ስምንተኛ እስከ ሀያኛ ያሉ ተከሳሾችን ጥፋተኛ ያላቸው። አስራ ሰባተኛ ተከሳሽ ከዚህ በፊት ክሱ ተቋርጦላት ስለተፈታች ማለት ነው። ለማስታወስ ያህል ተከሳሾቹ አንከላከልም መከላከያ አናቀርብም ያሉት ምክንያት ምንድን ነበር የጠቀሱት ነው እነሱ አናቀርብም ያሉት ያው የመከላከያ የሚጠቅሙን የሰነድ ማስረጃዎቻችን ማረሚያ ቤት ውስጥ ተቃጥሎብናል፣ እንዲሁም በፖሊሶችም ተወስዶብናል። ማረሚያ ቤት ውስጥ ያለው ራሱ አያያዝ በጣም አስቸጋሪ ስለሆነ እዚህ ቂሊንጦ ማረሚያ ቤት ለመቆየት መከላከያ ጊዜ ይወስዳል። ያንን ሁኔታ ቂሊንጦ ማረሚያ ቤት ቆይተን የመከላከያውን ሂደት ለመከታተል አንችልም፣ በፍርድ ቤቱን የምንጠብቀው ነገር አይኖርም። ስለዚህ ለመከላከል መብታችን ታልፎ ፍርድ ይሰጠን በማለት ነበር የጠየቁት። ከዚህ በፊት የቀረበባቸው ክስ ከምን ያህል እስከ ምን ያህል የእስር ጊዜ የሚያስቀጣ ነው? የተከሰሱበትም ያው ጥፈተኛ የተባሉበትም ጸረ ሽብር አዋጁ አንቀጽ ሰባት ንዑስ አንቀጽ አንድ ነው ከአምስት አመት እስከ አስር አመት የሚያስቀጣ ነው። ይሄኛው ማክበጃም ሆነ ማክላያን ሳይጨምር ነው። መነሻው አምስት አመት ነው፣ መድረሻው አስር አመት ነው። ይሄ ግን ያው ፍርድ ቤት ላይ ለሚተገበርበት ጊዜ ጠቅላይ ፍርድ ቤት የወጣ ማኗላል በዛ መሰረት የወንጀሉ አፈጻጸም ከባድ፣ መካከለኛ፣ ቀላል ተብሎ ከተወሰነ በኋላ ምናልባት ማቅለያው የሚበዛ ከሆነ ከአምስት ዓመት በታች የሆንበት ሁኔታም ሊሆን ሊኖር ይችላል ማለት ነው። አሁን የቅጣት ማቅለያ ወይም የቅጣት ማክበጃ አቅርበዋል። ፍርዱ ከመሰጠቱ በፊት ያው በጽሁፍ ከቀጠሮ በፊት እንድናስገባ ነው። ቀጠሮ የተቀጠረው ለታህሳስ ሀያ አምስት ነው። ከዛ በፊት በጽሁፍ እና ማስረጃዎቻችንን ከቀጠሮ በፊት እናስገባለን። ፈቃድ ግን ማንም የሚለውን ማክበዝ ያስገባል። በዚሁ መሰረት ከሀሳ ሀያ አምስት ፍርድ ቤቱ ይህንን መርምሮ ቅጣቱ ይወስናሉ። ከእነዚህ ተከሳሾች ውስጥ የተወሰኑት ደግሞ ቄሊንጦ ማረሚያ ቤትን በማቃጠል ተከሰዋል። አይደለም ተከሰዋል። ምን ያህሎቹ ናቸው? ከዚህ ውስጥ የተከሰሱት የሱስ ጉዳይ በምን ደረጃ ላይ ይገኛል? መቼ ነው ቀጠሯቸው? ያው ከዚህ በዚህ መዝገብ ውስጥ ያሉ ሶስት ተከሳሾች ተከሰዋል። እዚሁ በዚሁ ተመሳሳይ ደግሞ መዝገብ በሌላ መዝገብ የተከሰሱ ሁለት ተከሳሾች አሉ። በአጠቃላይ በሙስሊሙ ጉዳይ አምስት ተከሳሾች ነው በማቃጠል ተጠርጥረው የተከሰሱት። ከዚህ በፊት ክሱ ተሰምቶ ለታህሳስ አስራ አራት ለመጪው ዓርብ ነው የተቀጠረው። የነሱ ጠበቃ የሚያቆሙና የማያቆሙ ማቆም የማይፈልጉ ወይም መንግስት እንዲያቆሙላቸው የሚፈልጉ ተከሳሾች ሰላሳ ስምንት ተከሳሾች ናቸው። ከዚህ ውስጥ ባለፈው ቀጠሮ ሰባት ሰው ብቻ ነው ጠበቃ የቆመለት። እነዚህ ተከሳሾች ባለፈው ለፍርድ ቤቱ ለአስራ ዘጠነኛ ወንጀል ችሎት አቤቱታ እንዳቀረቡ ዘግበን ነበረ። እርሶንም መሰረት አድርገን አቤቱታው አለአግባብ ከፍተኛ ድብደባና የማሰቃየት ተግባር ተፈጽሞብናል የሚለው አቤቱታ እንዳቀረቡ በሱ ላይ ፍርድ ቤቱ ያለው ነገር አለ ዛሬ በዚህ ላይ ያው ከዚህ በፊት በቃል ስለሆነ የቀረበው ፍርድ ቤቱ በጽሁፍ ይቀብልኝ ብሎ በጽሁፍ ገብቷል ምናልባት ይሄ በጽሁፍ የገባው ላይ በሚቀጥለው ቀጠሮ ቅጣት በሚወስንበት ጊዜ የሚለው ነገር ይኖራል ብለን እንጠብቃለን በጽሁፍ አስገብተናል በጣም አመሰግናለው እግዜር ስጥልኝ አቶ ሰይድ እሱ ደግሞ አመሰግናለሁ ን ገቢ ና ቪኦኤ ኩቄ ሰውራረን ያንዙ ሀካ ታሬ ዳ ሄኖክ ፈንቴ የጋቢና ጉዞአችን ወደ ትግራይ ይቀጥላል። በትግራይ ክልል የሚንቀሳቀሰው አረና ትግራይ ፓርቲ ለመደበኛ ጉባኤው ቅድመ ዝግጅት ሊያካሂድ የነበረው የአባላት ጉባኤ እሁድ ለት በጸጥታ ኃይሎች እንዲቋረጥ መደረጉ ሕጋዊና አስተዳደራዊ አግባብ የለውም ሲል አስታወቀ። በማይጨው ከተማ ሁለት እሁድ ለት አረና ያካሄደው ጉባኤ በክልሉና በዞን የጸጥታ እዝ እውቅና መሆኑን ገልጾ በማይጨው ከተማ ፖሊስ ባልደረቦች ስብሰባውን ለማቋረጥ ከፌዴራሉ የጸጥታ እዝ መመሪያ እንደደረሳቸው አስታውቋል። የአረና ትግራይ የህዝብ ግንኙነት ኃላፊ አቶ አንዶም ገብረስላሴ ሁኔታውን ሲያስረዱ አስቀድመን ለትግራይ ፖሊስ ኮሚሽንና ለጸጥታና አስተዳደር ጉዳይ ኃላፊዎች በደብዳቤ አስታውቀን ነበር። በመላ ትግራይ ለጉባኤችን የሚጠቅም ቅድመ ዝግጅት ስብሰባዎች እንደምናካሄድ አስታውቀን ነበር። ባስታወቅነው መሰረትም ኮማንድ ፖስት በሚፈቅደውም በድርጅታዊ ጉዳዮች በጽህፈት ቤቶቻችን ማካሄድ እንደምንችል ይፈቅዳል። በአረና ጽህፈት ቤት ለሚካሄደው ጉባኤ አባላት ሲገኙ የፖሊስ ባልደረቦች አስቀድመው ስብሰባውን ለማቋረጥ ጥረት ያደረጉ ቢሆንም በዞንና በክልል ባለስልጣናት ይሁንታ ጉባኤው ተጀምሮ ነበር። ያካሄድነው ስብሰባ የማጨው ከተማ ፖሊስ ህገወጥ እንደሆነና ማካሄድ እንደማንችል ብሎ ከለከለን። ይሄ ክልከላ ተከትለን ወደ ደቡባዊ ዞን ፖሊስ ኮሚሽንና ወደ ትግራይ ክልል ፖሊስ ኮሚሽን አሳወቅን። ከነሱም ተነጋገርን። እነሱም የማጨው ከተማ ፖሊስ የግንዛቤ እጥረት የፈጠረው ችግር እንጂ ኮማንድ ፖስቱ ስብሰባ ወይም ደግሞ የድርጅት ስብሰባ እንደማይከለክልና ህጋዊ እንደሆነ አስታውቀን ነበር። በዚህ መሰረትም ፈቅዶልን ስብሰባ ለአንድ ሰዓት ያክል ስብሰባ አካሂደን ነበር። የአረና ቃል አቀባይ አቶ አንዶም ገብረ ስላሴ ለአሜሪካ ድምጽ ሬዲዮ ስናገሩ ለአንድ ሰዓት ያህል የተካሄደው ጉባኤ በስተመጨረሻ የተስተጓጎለው በፌዴራል የጸጥታ ህግ መመሪያ እንደሆነ መረዳታቸውን አስታውቀዋል እና ከአንድ ሰዓት በኋላ ከፌዴራል ኮማንድ ፖስት እንዲአቋርጡት ትዕዛዝ ደርሰናል በማለት የማጨው ፖሊስ፣ አንድ ፖሊስ፣ ሶስት ሚሊሻና አንድ ካድሬ ሆነው ስብሰባ እንድናቋርጥ ነገርን። ተመልሰን ወደ ዞኑ ፖሊስ ኮሚሽነር ኮማንደር ገብረ ህይወትና ወደ ትግራይ ፖሊስ ኮሚሽን ምክትል ኮሚሽነር አቶ ሞክንን ጽምብላ ተደዋወልን። እነሱም መጀመሪያ ፈቅደን ነበር፣ ወደ ፌዴራል ኮማንድ ፖስት ሪፖርት ስናደርግ ግን በአስቸኳይ እንድታስቆመት የሚል ትእዛዝ ደርሰናል። ስለዚህ ማቋረጥ አለባቸው የሚላቸውን አድርጉ የሚል ነገሩን። ቀጥለውም ከጽህፈት ቤታችን አስወጥን ከሶስት በላይ ሆነን እንዳንቀሳቀስም ነገሩን። በአስቸኳይ ጊዜ አዋጁ የፖለቲካ ፓርቲዎች እንቅስቃሴ አልተገደበም ሲል የሚከራከረው አረና ትግራይ ይህም በመከላከያ ሚኒስትሩ ሲራጅ ፈጌሳ ቅዳሜ ታህሳስ ስምንት ቀን ለህዝብ ይፋ መደረጉን ያስረዳሉ። ሆኖም ይላሉ የአረናው ቃል አቀባይ አቶ አንዶም ገብረስላሴ ኮማንድ ፖስቱ በወሰዳቸው እርምጃዎች ሀገሪቱ እየተረጋጋች እንዳለች ከፓርቲዎቹም ንግግር አድርገው ተመካክረው የራሳቸው ስብሰባዎች መካሄድ እንደሚችሉ መገባት እንደደረሱ ገልጸው ነበር። ይሄ መግለጫ ከሰጡ ሀያ አራት ሰዓት ባልሞላ ጊዜ የአረና መደበኛ ስብሰባ ለማካሄድ እንዳይካሄድ ከፌዴራል ከራሳቸው ማለት ነው ከአቶ ሲራጅ ትርጌሳ የመጣ ትእዛዝ ስብሰባችን እንዲቋረጥ አድርገውናል። የትግራይ ክልል የዞንና የወረዳ ባለስልጣናት ጉዳዩን እንዲያስረዱ የአሜሪካ ድምፅ ሬዲዮ ጠይቆ በነገው ዕለት ቃላቸው እንደሚሰጡ ገልጸዋል። ለለውጥ የተገባውን ቃል ተግባራዊ ማድረግ የኢትዮጵያ መንግስት ብቻ ኃላፊነት እንደሆነ በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የዲሞክራሲያዊ የሰብአዊ መብቶችና የስራ ረዳት ሚኒስትር ቶም ማሊኖውስኪ አሳሰቡ። በተዛባ ዜና እና ለጥላቻ ንግግር መድኃኒቱ በርን መዝጋት ሳይሆን በሀገር ውስጥ ነጻ ተቀባይነትን ላገኘና ህያው ለሆነ መገናኛ ብዙሀን በርን በሰፊው መክፈት እንደሆነም ጠቁመዋል። በኢትዮጵያ እንዲመጣ የሚፈለገው ለውጥ ስርዓቱን ለዝንተ ዓለም ለማጽናት በሚደረግ ትግል ወይንም ስርዓቱን በኃይል ለማፍረስ በሚወሰድ እርምጃም ሊሆን እንደማይችል አመለክተዋል። የዩናይትድ ስቴትስ ባለስልጣን ይህን የገለጹት ለቪኦኤ ብቻ በሰጡት ቃለ ምልልስ ሲሆን በኢትዮጵያ ቆይታቸው ከመንግስት ባለስልጣናት፣ ከፖለቲካ ተቃዋሚ መሪዎች እና ከሲቪል ማህበረሰብ መሪዎች ጋር መወያየታቸው ይታወቃል። በአዲስ አበባ ቆይታቸው ስላከናወኗቸው ተግባራት በተለያዩ ርዕሶች ላይ መለስካቸው አማሃ አነጋግሯቸዋል። በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ረዳት ሚኒስትር ቶም ማሊንወስኪ ለቪኦኤ ብቻ በሰጡት ቃለ ምልልስ ከቀረቡላቸው ጥያቄዎች አንዱ እርስዎ የመሩት የልዑካን ቡድን ከኢትዮጵያው የውጭ ጉዳይ ሚኒስትር ከዶክተር ወርቅነህ ገበየሁና ከባልደረቦቻቸው ጋር ያደረጋችሁትን ውይይት ተከትሎ የጋራ መግለጫ ወጥታችኋል። መግለጫው እንደሚለው በሁለቱ ቡድኖች መካከል በሰብአዊ መብቶች፣ በዴሞክራሲና በመልካም አስተዳደር ጉዳዮች ላይ ግልጽ የሀሳብ ልውውጥ ተደርጓል። በኢትዮጵያ መንግስት በኩልም በብዙ አቅጣጫ የተጀመሩ ለውጦቹን ለማስከተል ቁርጠኝነት እንዳለም ተገልጿል። እርስዎ የሚያምኑበት ለውጥ ተካሂዷል የሚል ነበረ። ሚስተር ማሊኖወስኪ የተባለው ለውጥ የሚመጣው በአደባባይ ቃል በገባው በኢትዮጵያ መንግስት ብቻ ነው ይላሉ። እንደምናውቀው መንግስት በአደባባይ ያስታወቀው ስለሆነ እንዳለው በተለያዩ መስኮች ለውጦችን ለመቀጠል ፍላጎቱን ገልጧል። እንደሚመስለኝ መንግሥት ቃል ከገባባቸው ትላልቅ የለውጥ መስኮች አንዱ በምርጫ ስርዓቱ ላይ ለማካሄድ ያሰበው ነው። እንደተናገሩት ከሆነ የተመጣጣኝ ውክልናን ወይም ከዚህ ጋር የተዳቀለ የምርጫ ስርዓት ለመዘርጋት አስበዋል። እነዚህ ነገሮች እስከ ዛሬ ወደ ተግባር አልተለወጡም። የተገቡትን ቃሎች ተግባራዊ ማድረግ የኢትዮጵያ መንግሥት ኃላፊነት ነው። ይህ ከዩናይትድ ስቴትስ ወይም ከውጭ ሊመጣ አይችልም። ሊመጣ የሚችለው ኢትዮጵያ ውስጥ ከሚደረግ የውይይት ሂደትና ውሳኔ ብቻ ነው። ይህ ሲባል ግን የዩናይትድ ስቴትስ መንግስትም በቅርብ ወዳጅነቱ በአጋርነትም ጥብቅ የሆነ ትስስር በሁለቱ መንግስታት መካከል በመኖሩ ብዙ ጊዜ የምክር ሀሳብ ለኢትዮጵያ መንግስት እንደሚሰጥ ወይም እንደሚለግስ አልሸሸጉም። Because we are friends, and because we have a very close relationship with, uh, the government, we do offer advice from time to time. ወዳጆች ስለሆንን ከመንግስት ጋርም ቅርብ ግንኙነት ስላለን የምክር ሀሳብ በየጊዜው እንሰጣለን። እናም መንግስት የገባውን ቃል በደስታ ከመቀበል ባሻገር ቅቀደም ብዬ የደረደርኳቸውን እርምጃዎች እንዲወስድም አበረታተናል። ከአጭር ጊዜ አኳያ ትልቅ የሆኑ ለውጦች እየመጡ መሆናቸውን የሚያበስሩና የህዝብን አመኔታ ሊገነቡ የሚችሉ እርምጃዎችን እንዲወስድ መክረናል። ያ ማለት ደግሞ ቁልፍ እስረኞችን መፍታት፣ ከአስቸኳይ ጊዜ ሁኔታ በየጊዜውና በተቻለ ፍጥነት መውጣት፣ ከዚህ መካከልም የአዋጁን አፈጻጸም ማቅለል፣ ለውይይትም የሚበጅ ዘዴ መዘርጋት በኢትዮጵያ ውስጥ በነጻ መገናኛ ብዙሃን አሰራር የተመቸ ህዋ መፍጠርን ያካትታል። በተለይም በመጨረሻ ላይ ለነጻ መገናኛ ብዙሃን ክፍት ህዋ የመፍጠርን ጉዳይ በተመለከተ ማሪኖወስኪ ሰፋ አድርገው ነበር የተነተኑት። ትንታ መንግስት በማህበራዊ መገናኛ ብዙሃን ይነዛሉ በሚላቸውና ከጥላቻ ንግግሮች ጋር በተያያዘ ተቀባይነት አለው ካሉት ስጋቱ ተነስተው ነበረ። የመጨረሻውን ቁም ነገር በተመለከተ በተለይ የኢትዮጵያ መንግስት በተደጋጋሚና እንደሚመስለኝም ተቀባይነት ባለው መልኩ ከሚገልጠው የጥላቻ ንግግር ስጋቱ እጅግ አስፈላጊ ነው። የጥላቻ ንግግሩ በአብዛኛው የሚመጣው በአንዳንድ የዲያስፖራ አባላት በውጭ ሀገሮች ከተቋቋሙ የማሰራጫ ጣቢያዎች ነው። በዚህ በኩል ለመንግስት ያለን ምክር ከነዚህ ምንጮች ከሚመጡ ትክክለኛ ያልሆኑ ዜናዎችና ከማህበራዊ መገናኛ ብዙኃን የሚመጡ የጥላቻ ንግግሮች ስጋት ገብቷችሁ ከሆነ በጣም ጥሩ መድኃኒት እኛ በአሜሪካ እንግሊዝኛ እንደምንለው ቀጣናውን ሁሉ በሀገር ውስጥ በሚገኘው ነፃና ሕይወት ባለው መገናኛ ብዙኃን በትክክለኛ መረጃ ጎርፍ ማጥለቅለቅ ነው። ያ ሲሆን የአገሬው ህዝብ በስልኩ ላይ ወደሚገኝ ፌስቡክ ሄዶ መረጃ እንዲፈልግ አይገደድም። በአሜሪካም ሆነ በኢትዮጵያ አንዳንድ ጊዜ ይህ የአሉባልታ ወሬ የሚዛመተው ሰው በየጊዜው ለሚፈልገው ዜናና መረጃ ወደ ማህበራዊ መገናኛ ለመሄድ ሲገደድ ነው። የቀጠለው የቪኦኤ ጥያቄ ደግሞ አያሌ በኢትዮጵያ ያሉ ተቃዋሚ ፓርቲ መሪዎች የዩናይትድ ስቴትስ መንግስት የኢትዮጵያ መንግስት በተለይ ከ1997ቱ ምርጫ ወዲህ ይፈጽማቸዋል ላሏቸው ከፍተኛ የሰብአዊ መብት ጥሰቶች ለአምባገነናዊ ባህሪውና አድራጎቱ በሚሰጠው ምላሽ ያላቸውን ቅሬታ እንዲያውም ቁጣቸውን ጭምር በአደባባይ ይገልጻሉ። ከዚያም አልፈው የዩናይትድ ስቴትስ መንግስት በአካባቢው ያለውን የራሱን ጥቅም ለማስጠበቅ ሲል ለኢትዮጵያ መንግስት ጫና ተንበርክኳል ሲሉም ይከሳሉ። በዚህ ላይ ያለው ሀሳብ ምንድን ነው? እንዲህ ባለ አስቸጋሪ ሁኔታ ማንም ቢናደድ ቢቆጣ ለወቅሰው አልችልም። መንግስት አንዳንድ ጊዜ እኛ በምናደርገው ይቆጣል። ተቃዋሚዎችም አንዳንድ ጊዜ በእኛ ላይ ቁጣቸውን ይሰነዝራሉ። የበለጠ እንድንነጋገር ስለሚፈልጉ ነው። እና ደግሞ ያ ለእኛ ጥሩ ነው። እኛ እንደ አንዳንድ ሰዎች ሳይሆን ነቀፋን መቀበል እንችላለን። ይሁንና አንድ ግልጽ መሆን ያለበት በተለይ ይሄ ቀውስ ከተጀመረ አንስቶ ባለፈው ዓመት ጀምሮ ማለት ነው፣ ዩናይትድ ስቴትስ ለሁሉ አቀፍ ሰብአዊ መብቶችን በኢትዮጵያ ውስጥ በማራመድ ረገድ ያላትን ቁርጠኝነት በብርቱ ጽናት አሳይታለች። እንደ እውነቱ ከሆነ ይህ ስራ በኢትዮጵያ ውስጥ ከሌላው ጥቅማችን ጋር በብርቱ የተቆራኘ ነው። ማሊናውስኪ የተቃዋሚ ፓርቲዎች እንደሚሉት ሳይሆን የዩናይትድ ስቴትስ መንግስት በኢትዮጵያ ናቸውም የኢትዮጵያና በአካባቢው ያለው ጥቅም ለሰብአዊ መብቶች እና ለዴሞክራሲ ስርዓት መገንባት ካለው ቁርጠኝነት ጋር ጨርሶ የሚቃረን አይደለም ሲሉ ይከራከራሉ። ኢትዮጵያ ከኢትዮጵያ ጋር በደህንነት በልማትና በአካባቢ ሰላም ላይ ያተኮረ ስትራቴጂያዊ ትብብር አለን። እነዚህን ሁሉ ግቦች መምታት የሚቻለው ኢትዮጵያ የተረጋጋች የምትለማና የዲሞክራሲያዊ ስርዓት ግንባታዋም የተሳካ ሲሆን ብቻ ነው። እና የኢትዮጵያ መንግስት መሪዎች እኔ ካልኩት ጋር እንደሚስማሙ መቶ መቶ እርግጠኛ ነኝ ምክንያቱም እነርሱ ካስቀመጧቸው ግቦች ጋር ስለሚስማማ። እናም ለህዝብ ይፋ ለሚሆኑ መግለጫዎቻችን በምናካሄደው በጣም ጥልቅ የግል ዲፕሎማሲና በሌሎች የግንኙነት ዘዴዎቻችን መንግስት ዲሞክራሲን ለመገንባትና ሰብአዊ መብቶችን ለመጠበቅ የገባውን ቃል ተግባራዊ እንዲያደርግ በተቻለ መጠን አበረታተናል፣ አግዘናልም። በእነዚህ ባለፉት ሁለት ዓመታት ውስጥ በኢትዮጵያ ስላለው ዴሞክራሲያዊ እና የሰብአዊ መብቶች አያያዝ በእርስ ሲመዘን ምን ይመስላል? የሀገሪቱን ፖለቲካ የሚከታተሉ ብዙ ሰዎች እንደሚሉት በየቀኑ ቁልቁል እየሄደ ነው። በእርግጥ መንግስት በዚህ ትንታኔ አያስማማም። ለእርስ ምን ይመስሎታል? የሚለው የመጨረሻው ጥያቄ ነበረ ስ ሀ አሁን በታወጀው የአስቸኳይ ጊዜ አስተዳደር የሰብአዊ መብቶች ሁኔታ እየተሻሻሉ ነው ማለት አስቸጋሪ ነው። ምክንያቱም ቀደም ብዬ እንደገለጽኩት የአስቸኳይ ጊዜ አስተዳደር በኢትዮጵያ ሕገ መንግሥት ዋስትና ያገኙትን መብቶች ለተወሰነ ጊዜም ቢሆን ክልከላ አድርጎባቸዋል ማለቴ ነው። ዋናው ጥያቄ አገሪቱ ከዚህ ቀውስና ከዚህ የአስቸኳይ ጊዜ አስተዳደር እንዴት ትወጣለች የሚለው ነው። መንግሥት ይህ ሁኔታ ጊዜያዊ እንደሆነ ገልጧል። ይህ ተፈጥሯዊ እንዳልሆነም አምኗል። የኢትዮጵያ ይህ የተመቼ እንዳልሆነም ተቀብሎታል። እናም ጥያቄው አገሪቱ ከዚህ ቀውስ ውስጥ መቼና እንዴት ነው የምትወጣው የሚለው ነው። ስለዚህ ይላሉ ማሪኖውስኪ ዋናው ጥያቄ አገሪቱ ከዚህ ቀውስ መቼና እንዴት ነው የምትወጣው የሚለው ነው። አንዳንድ ጊዜ የቀውስ ሁኔታ የሁሉንም አእምሮ ለችግሮች መፍትሔ እንዲሰጥ ወደ ተወሰነ አቅጣጫ እንዲያተኩር ሊያስገድድ ይችላል። ምናልባት መፍትሄዎች አስፈላጊ እንደሆኑ የታወቀ ቢሆንም በዚያው መጠን ደግሞ አስቸጋሪና ከባድ ናቸው። ለምሳሌ አንድ ሰው ብዙ ሲጋራ የሚያጨስ ከሆነ ማጨስ ማቆም እንዳለበት ይታወቃል። ይህን ውሳኔ ለመወሰን ግን ቀውስን መግባት ግድ ሊሆን ይችላል እና ተስፋችን ያለፈው ዓመት ተሞክሮዎች የሰጡት ትምህርት ሁሉንም መፍትሄ ለመፈለግ ያበረታታል የሚል ነው። መንግሥትም ተቃዋሚዎችንና ቅሬታዎቻቸውን አደባባይ ወጥተው ሲያሰሙ የነበሩትን ወጣቶች ሁሉ ይህች አገር የምትፈልገውን ሕይወት ልታገኝ የምትችለው በውይይት በፖለቲካ መቻቻል እና ቀስ በቀስ ስርዓቱን ክፍት ለማድረግ በመቻል ብቻ እንደሆነ ይማራሉ ብለን ተስፋ እናደርጋለን። ለውጡ የሚመጣው ስርዓቱን ለዘላለም ለማቆየት በመቻል አይደለም። ስርዓቱን በኃይል ለመጣል በሚደረግ እርምጃዎችም አይደለም። አገሪቱን ሊታመን ወደማይችል አዎንታዊ ሁኔታ ሊያሸጋግራት የሚችል በመሀል ያለው ስፍራ ነው። የተፈጠረው ቀውስ ህዝቡን ወደዚያ መንገድ ወስዷል፣ የሚል እምነት አለን። ረዳት ሚኒስትር ቶም ማሊኖውስኪ በኢትዮጵያ ያደረጉትን የሦስት ቀናት የሥራ ጉብኝት ፈጽመው ባለፈው ሳምንት መጨረሻ ወደ ሀገራቸው ተመልሰዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ Is the sun at the Oh, my darling. Is your heart in the fire that Oh, my darling. i Oh, i

we yeah, እንግዲህ ስለ ተረት እያወራን ነበር፣ እኔና ሄኖክ ሙዚቃውን እየሰማን ስለ ኢትዮጵያ ተረቶች። ብዙ ተረት ያውቃል በነገራችን ላይ በጣም ጎበዝነኛው። ዝግጅታችን እንግዲህ በዚሁ እየተጠናቀቀ ነው። ራሴን ለማወደስ ቢፈቀድልኝ በማለት ሰናበታለሁ። እሺ፣ በፌስቡክ ቪኦኤ አማሪክ፣ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። ዝግጅታችንን በቴክኒክ ያቀነባበረው ሞክቢል ያበረ ነው። የጋቢና ዲጄ ዲጄ ፋቱ ጋር በመሆን እንሰናበታለን። መልካም ምሽት።